በሁለት የሲቪል ማህበራት ኃላፊዎች እንዲሁም በአንድ የመብት ተሟጋች ግለሰብ አማካኝነት የነገውን የኬንያ ድጋሚ ምርጫ ለማዘግየት ለጠቅላይ ፍርድ ቤት የገባው አቤቱታ ውሳኔ ለሌላ ቀን ተላልፏል። ዓለም አቀፍ የሕግ ባለሙያዎች ኮሚሽን ኢንተርናሽናል ኮሚሽን ኦፍ ጁሪስትስ የተሰኘው ተቋም ኃላፊ ሳሙኤል ምሆሆቺ፣ ሙስሊሞች ለሰባዊ መብቶች ሙስሊም ፎር ሁማን ራይትስ ኃላፊ ክሊፍ ካሊፋ፣ እንዲሁም ጋቺኪ ጋቺቺ የተባሉ በጎርጎሳውያኑ አቆጣጠር ኦገስት ስምንት በነበረው ምርጫ ማታሬ በሚባለው የምርጫ ጣቢያ ተወዳድረው የተሸነፉ ግለሰብ ታዋቂ የመብት ተሟጋችም ናቸው። የቀረበው አቤቱታ ጠቅለል ተደርጎ ሲቀመጥ ምርጫውን የሚያስፈጽመው የኬንያ ነጻ ምርጫና አካላይ ኮሚሽን በምህጻረ ቃል አይኤቢሲ ነጻና ተቀባይነት ያለው ምርጫ ለመከወን የሚያበቃ ዝግጁነት የለውም፣ በኮሚሽኑ አስፈጻሚዎች መካከል መከፋፈል አለ፣ ፖለቲካዊ ጫናም እየተደረገበት ነው የሚለው የመጀመሪያው ነው። ሁለተኛው ደግሞ ከሳምንታት በፊት ከድጋሚ ምርጫ ራሳቸውን ያገለሉት የተቃዋሚ ፓርቲ እጩ ራይላ ኦዲንጋ በሌሉበት የሚደረገው ምርጫ በምርጫው ታማኝነት ላይ ጥያቄ ስለሚያስነሳ የነገው የምርጫ ቀን ተሰርዞ ለሌላ ቀን ይራዘም የሚል ነው። አቤቱታው የነገ ሐሙሱን ድጋሚ ምርጫ ዕጣ ፈንታ የሚወስን እንደመሆኑ ከፍርድ ቤቱ የሚገኘው ምላሽ በጉጉት ተጠብቆ ነበረ። ሆኖም ጉዳዩን ሊመለከቱ ይገቡ ከነበሩ አምስት ዳኞች መካከል የተገኙት ሁለት ብቻ በመሆናቸው ጉዳዩ የሚሰማበት ቀን ወደ ሌላ ተሸጋግሯል። በጎርጎሳውያን አቆጣጠር ኦገስት 8 የተደረገው የኬንያን ምርጫ ውጤት የሰረዙት የጠቅላይ ፍርድ ቤት ፕሬዝዳንት ጀስቲስ ዴቪድ ማራጋ የሀገሪቱን ሕገ መንግሥት አንቀስ 63 ንዑስ አንቀስ ሁለት በመጥቀስ በጉዳዩ ላይ እሳቸውና ሌላ አንድ ዳኛ ብቻ በመሆን ሊወስኑ እንደማይችሉ አሳውቀዋል። ሶስቱ ዳኞች ያልተገኙባቸው ጤና ነክ፣ በሀገር አለመገኘትና የሁኔታዎች አለመመቻቸት ምክንያቶች በጠቅላይ ፍርድ ቤቱ ፕሬዝዳንት በኩል ለችሎቱ ይፋ ተደርገዋል። በዚህም መሠረት የነገው ምርጫ ከመከውን የሚያግደው የፍርድ ቤት ትእዛዝ ሳይገኝ ቀርቷል። የፍርድ ቤቱን መግለጫ ተከትሎ ጠንካራ የተቃዋሚዎች ይዞታ በሆነችው ኪሱሙ ከተማ አመፅና ተቃውሞ ተቀስቅሰዋል። ሚጎሪ ወደ ተባለ ግዛት የምርጫ ቁሳቁስ እንዳይጓጓዝም ሰልፈኞች አውራ መንገዶችን ዘግተዋል። የኬንያ የድጋሚ ምርጫ በሀገሪቱ ውስጥ ፖለቲካዊ ውጥንቅጥና የህዝብ ለህዝብ ግጭት መንስኤ እንዳይሆን ጥቂት የማይባሉ ተቋማት ሲያስጠነቅቁ ባጅተዋል። የጋራ ብልጽግና ሀገራት የምርጫ ታዛቢዎች ቡድን ከምርጫ ታዛቢነት ራሳቸውን ያገለሉ ሲሆን ኢትዮጵያ በሊቀመንበርነት የምትመራው የምስራቅ አፍሪካ የልማት በይነ መንግሥት ኢጋድ በሁለቱ ተቀናቃኝ የፖለቲካ ፓርቲዎች መካከል ያለው ውጥረት እንዲበርድ መላንዲል ተጠይቀዋል። የካርተር ማዕከልን የመሰሉ ተቋማት በሁለቱ ተቀናቃኝ የፖለቲካ ፓርቲዎች መካከል ንግግሮች እንዲደረጉ እየጎተጎቱ ነው። ሀብታሙ ስዩም ከናይሮቢ ኬንያ